ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችው የሐምሌ 17 2007 ዓ ም ስርጭቶቻችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን የኢትዮጵያና ኬንያ ጉዞ የተመለከቱ ዘገባዎችንና ትንታኔዎችን በስፋት ይዘናል። ከትምህርት ተቋማት የተመረቁ ሞግዚቶች ለልጆችት ይፈልጋሉ። በዚህ ዙሪያ እሽሩሮ የሚባል የማሰልጠኛ ተቋም ሞግዚቶችን በማሰልጠን ላይ ይገኛል። ዝርዝሩን ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን የዓለም ዜናዎች እናሰማ። እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሶማሊያና የአፍሪካ ሕብረት ኃይሎች የአልሻባብ ነውጠኞችን ዛሬ ከሌላ ቁልፍ ስትራቴጂያዊ ከተማ ከዲንሱር አስወጥተዋል። ዲንሱር በደቡብ ሶማሊያ ቤይ ግዛት ውስጥ ትገኛለች። የሶማሊያው መከላከያ ሚኒስትር አብዱቃድር ሼክ ዲኒ ለአሜሪካ ድምፅ እንደተናገሩት የሕብረት ኃይሉ አስለቅቆ የተቆጣጠራት ዲንሱር ከተማ ከሞቃዲሾ 240 ኪሎ ሜትር ርቀት ላይ ትገኛለች። ሁለተኛዋ ጠንካራ የነውጠኛው ቡድን ይዞታ መሆኗ ነው በአንድ ሳምንት ውስጥ የመንግስቱና የአፍሪካ ህብረት ኃይሎች ሲያስለቅቋት ነውጠኞቹ የኢትዮጵያና የሶማሊያ መንግስት ወታደሮች ከመድረሳቸው ከሰዓታት በፊት ለቀው መውጣታቸውን የከተማዋ ነዋሪዎች ያስረዳሉ። በአሁኑ ወቅት ዲን ሱር የሚገኙ አንድ ወታደራዊ ባለሥልጣን ሰራዊቱ ነውጠኞቹ ከቀብረዋቸው የሄዱትን ፈንጂዎች በማጽዳት ላይ መሆኑን ተናግረዋል። ቱርክ በሶሪያ ያለውን ራሱን እስላማዊ መንግስት እያለ የሚጠራውን ነውጠኛ ቡድን ኢላማዎች በአየር መደብደቧን አስታወቀች። ይህም ከጽንፈኛው ቡድን ጋር በሚካሄድ ጦርነት ጠልቃ መግባቷን አመልክቷል። ከጠቅላይ ሚኒስትሩ ቢሮ በተሰጠ መግለጫ መሠረት ሦስቱ የቱርክ ኤፍ 16 ተዋጊ ጀት አውሮፕላኖች ኪሊስ ክፍለ ሀገር ውስጥ በሚገኙ ኢላማዎች ላይ ጥቃቱን ለማካሄድ ዛሬ ማልደው የተነሱት ደቡብ ምስራቅ ግዛት ውስጥ ከሚገኘው ዲያ ባክር ጣቢያ ነው። ጄቶቹ ተልኳቸውን ያለ ችግር ፈጽመው ወደ ጦር ሰፈራቸው ከመመለሳቸው በፊት አራት ቦምቦችን በሁለት የነውጠኛው ቡድን ዋና ጽሕፈት ቤቶችና አንድ የመሰብሰቢያ ስፍራ ላይ መጣላቸውን መግለጫው ጨምሮ ገልጿል። ጠቅላይ ሚኒስትር ዳቩት ኦግሉ በጋዜጣዊ መግለጫቸው ላይ ሲናገሩ መንግስታቸው በቱርክ ላይ የሚፈጸመውን ጥቃት አይቶ እንዳላየ እንደማይሆን አስጠንቅቀዋል። በዚህ ዘመቻ መልእክታችን ግልጽ ነው ያሉት ጠቅላይ ሚኒስትሩ በድንበራችን አካባቢ ለሚፈጠር አስጊ ሁኔታ የጦር ኃይላችን ተገቢውን ምላሽ ይሰጥ ዘንድ ሙሉ ሥልጣን አጎናጽፈያለሁ ብለዋል። ቱርክ ሶሪያ በሚገኘው እስላማዊ መንግሥት ነኝ በሚለው ቡድን ላይ የአየር ድብደባ ስታካሄድ የዛሬው የመጀመሪያው መሆኑ ነው። ከሦስት ሳምንታት በፊት ደቡብ ምስራቅ አፍጋኒስታን ውስጥ በተካሄደ የአየር ድብደባ አንድ የአልቃይዳ ከፍተኛ የወታደራዊ ዘመቻ አስተባባሪ መገደሉን የዩናይትድ ስቴትስ ጦር ሰራዊት አስታውቋል። ፔንታገን ዛሬ ባወጣው መግለጫ አቡ ሐሊል አልሱዳኒ በነሐሴ አራቱ ጥቃት የተገደለው ፓኪስታንን በሚያዋስነው ፓቲካ ክፍለ ሀገር ውስጥ ነው ብሏል። አልሱዳኒ የሱኒ ነውጠኞች የአቶ ጠፊና ፈንጂ ቀባሪዎች ቡድን ዋና አስተባባሪ እንደነበር የገለጸው የፔንታገኑ መግለጫ በዩናይትድ ስቴትስ በአፍጋኒስታንና ፓኪስታን ኃይሎች ላይ በተካሄዱ ጥቃቶችም ተሳትፏል ሲል አክሏል። መግለጫው አልሱዳኒ በአየር ጥቃቱ ከተገደሉ ሶስት አደገኛ ሰዎች አንደኛው ነው ይበል እንጂ ታዲያ የሌሎቹን ሁለቱን ግለሰቦች ስም አላሳወቅም። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር በመግለጫቸው በአካባቢውና በዓለም ዙሪያ ያሉ ጽንፈኞች ለሚያደርሷቸው ጥቃቶች ምላሽ መስጠታችንን እንቀጥላለን ብለዋል። የአቡ ሐሊል አልሱዳኒ መገደል አልቃይዳ በዓለም ዙሪያ የሚያካሄደውን የጥፋት ዘመቻ በጽኑ ይጎዳል ተብሎ ይታመናል። በመጨረሻም በዩናይትድ ስቴትስ የሉዚያና ከተማ ፖሊስ ትላንት ማታ በአንድ የሲኔማ ቤት አዳራሽ ውስጥ ተኩስ ከፍቶ የራሱን ሕይወት ከማጥፋቱ በፊት ሁለት ሰዎችን የገደለውንና ሌሎች ዘጠኝ ያቆሰለውን ግለሰብ ማንነት ለይቷል። የላፋየት ከተማ ባለሥልጣናት የ59 ዓመት ዕድሜ ስላለው ተጠርጣሪ ስለ ጆን ራስል ሃውሰር ተጨማሪ መረጃዎችን እያሰባሰቡ መሆናቸውን ገልጸዋል። የከተማዋ ፖሊስ አዛዥ ጂም ክራፍት ግለሰቡን ለኑሮ ዓላማ የሌለው ዝም ብሎ የሚዋልል ሲሉ ገልጸውታል። ጆን ራስል ሃውሰር ትሬን ሬክ የተሰኘው ፊልም ሲታይ ጥቃቱን ባደረሰበት ወቅት በሲኔማ ቤቱ አዳራሽ አንድ መቶ ያህል ሰዎች ነበሩ ተብሏል። ፕሬዚደንት ባራክ ኦባማ ስለ ድንገቱ ወደ ኬንያ በበረራ ላይ እንዳሉ በብሔራዊ ጸጥታ አማካሪያቸው በሊሳ ሞናኮ ማብራሪያ ተሰጥቷቸዋል። ቲማቸው ምርመራውን እየተከታተለ በየጊዜው ውጤቱን እንዲያሳውቃቸው ፕሬዚደንቱ መመሪያ መስጠታቸውን የማስታወቂያ ሚኒስትራቸው ጆሽ ኤርነስት አስረድተዋል። ዜናው አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ የአባታቸውን የትውልድ ሀገር የሆነችውን ኬንያን እና በመቀጠልም ኢትዮጵያን ይጎበኛሉ። ፕሬዚዳንቱ ዛሬ አርብ ኬንያ የሚገቡ ሲሆን በእለቱ ዋና ከተማዋ ናይሮቢ በሚገኘው ዓለም አቀፍ የንግድ ፈጠራ ጉባኤ ግሎባል ኢንተርፕረነርሺፕ ሰሚት ላይ ይካፈላሉ። የአሜሪካ ድምጿ ካሮል ካስቴል እዚህ በዋሽንግተን ዲሲ የሚገኘው የዓለም አቀፍ ጉዳዮች ምሁራዊ ጥናትና ምርምር ተቋም ዊድሮ ውልሰን ማዕከል የአፍሪካ ፕሮግራም ዲሬክተር የሆኑትን ሞንዲ ሙዋንጉ ስለ ፕሬዚዳንቱ የሁለቱ አገሮች ጉብኝት ስለ ዓለም አቀፍ ጉባኤና ሌሎችም ጭምር አነጋግራለች። ቆንጅታየ ታቀርበዋለች። በስልጣን ላይ ያሉ የዩናይትድ ስቴትስ መሪ ኢትዮጵያን ሲጎበኙ ፕሬዚደንት ባራክ ኦባማ የመጀመሪያ ነው የሚሆኑት። የኢትዮጵያ ጉብኝታቸው ጥያቄዎችን አስነስቷል። ምክንያቱም ኢትዮጵያ በምጣኔ ሀብት ረገድ ከፍተኛ ስኬት ያስመዘገበችና እያደገች ያለች ሀገር መሆኗ እንዳለ ሆኖ ከባድ ችግሮች አሉባት። ጋዜጠኞች ላይ ከባድ አፈና ይካሄዳል። ይህ ባለበት ፕሬዝደንት ኦባማ የሚያደርጉት ጉብኝት የተሳሳተ መልእክት ያስተላልፋል የሚሉ ነቀፋዎች አሉ። ምን አስተያየት አሎት? በማለት ካሮል ካስቴል ለዊልሰን ማዕከሏ የአፍሪካ ፕሮግራም ዲሬክተር ካነሳችው ጥያቄ እንጀምራለን። የኢትዮጵያ ጉብኝታቸው በራሱ ትልቅ ግምት የሚሰጠው ሆኖ ሳለ ጉብኝቱን እንደ አፍሪካ ሕብረት ጉብኝት አድርጎ መመልከትም ይገባል ይላሉ። አፍሪካን በሚከታተለው ማህበረሰብ ውስጥ ሁለቱንም ኬንያና ኢትዮጵያን ለፕሬዚዳንቱ ጉብኝት መምረጣቸው በአንዳንዶች ዘንድ ውዝግብ ያስነሳ ጉዳይ ይመስለኛል። ሁለቱንም ሀገሮች አስመልክቶም የውዝግቡ መንስኤ የሆነው ቁልፉ ጉዳይ የአስተዳደርና የሰብአዊ መብት ጉዳይ ነው። ነገር ግን ኬንያና ኢትዮጵያን በተለይ ጸጥታን በሚመለከቱ ጉዳዮች የዩናይትድ ስቴትስ ቁልፍ አጋሮች መሆናቸውን ማስታወስ ይገባናል። ሁለቱም ሀገሮች በሶማሊያ ባለው ሁኔታ ከባድ የሆነ ፈተና የተደቀነባቸው ሀገሮች ናቸው። ይህ የጸጥታ ችግር ደግሞ በአጠቃላይም የአፍሪካ ቀንድን አልፎም ዓለም አቀፍ ስጋት ነው። በዚህ ረገድ ሁለቱም ሀገሮች የዩናይትድ ስቴትስ ሸሪኮች ናቸው። ፕሬዚዳንቱ የሚያደርጉት ጉብኝት ሁለቱ ሀገሮች በክልሉ ሰላምና ጸጥታን ለማስፈን እንዲሁም አልሸባብን ለመታገል ስለሚያበረክቱት አስተዋጽኦ በግንባር ተገኝተው ለማመስገን እድል ይፈጥርላቸዋል። ሁለቱ ሀገሮች በተባበሩት መንግስታት ድርጅት የሰላም ማስከበር ተልእኮ ውስጥ ስለሚጫወቱት ሚናም እንዲሁ። ኢትዮጵያ ለተባበሩት መንግስታት ድርጅት የሰላም ተልእኮዎች በምታዋጣቸው ወታደሮች ብዛት ከዓለም አራተኛ ስትሆን ኬንያ 29ኛ ነች። ከዚህም በላይ በደቡብ ሱዳንና በመካከለኛው አፍሪካ ሪፐብሊክ ግጭቶች የሚጫወቱት የሽምግልና ሚናም አለ። እነዚህ ትልቅ ስፍራ ሊሰጣቸው የሚገባ ይመስለኛል። አስተዳደር አስተዳደርና ሰብአዊ መብቶችን በሚመለከት የሚሰሙት ስጋቶችም ተገቢ ስጋቶች ናቸው። ፕሬዚዳንቱ በሁለቱም ሀገሮች በሚያደርጓቸው ጉብኝቶች ጉዳዩን እንዲያነሱ ማበረታታት ያስፈልገናል። እንደሚያነሱም እርግጠኛ ነኝ። እነዚህን ጉዳዮች ለማንሳት አመቺ ድል ማግኘት ወሳኝነት አለው። ምክንያቱም ዩናይትድ ስቴትስ በተአማኒነትና መርሆቿን ተሞርክዛ ድምጿን ማሰማት የምትችልባቸው ጉዳዮች ስለሆኑ አፍሪካውያንም እንደ ሕዝብ ከዩናይትድ ስቴትስ ይህንን ይጠብቃሉ። በዚህ ጉዳይ መጨመር የሚፈልገው ነገር አለ። የኢትዮጵያ ጉብኝታቸውን የምናይበት መንገድ ትልቅ ቦታ አለው። ኢትዮጵያን የሚጎበኙ መሆኑ በራሱ ትልቅ ነገር ቢሆንም የኢትዮጵያ ጉብኝት ብቻ አድርገን ሳይሆን ወደ አፍሪካ ህብረት የሚያደርጉት ጉዞ አድርገን ብንመለከተው ደግሞ የበለጠ ክብደት ይሰጠዋል። በዚያ መልኩ ካየነው ጉብኝቱ ፕሬዚዳንት ኦባማ ሃምሳ ሶስት አባል ሀገሮች ባሉት አህጉራዊ ህብረት መድረኩን ተጠቅመው ለአፍሪካውያን ለዜጎቹ በእነዚህ በተነሱት ቁልፍ ጉዳዮች ዙሪያ የሚናገሩበት እድል ይፈጥርላቸዋል። ፕሬዚዳንቱ ይህን እንደሚያደርጉም ተማመናለው በእርግጥም ቀደም ሲል እንዳልኩት በጉዳዩ ብዙ ተጽፎበታል፣ ብላ ትቀጥላለች። ጋዜጠኛ ካሮል ካስትል ለምሳሌ ዋሽንግተን ፖስት ጋዜጣ ኢትዮጵያ በጋዜጠኞችና የፖለቲካ ተቃዋሚዎች አፈናዋ በአህጉሩ ግንባር ቀደም ነች በማለት ፖስት የፕሬዝደንቱን የኢትዮጵያ ግብኝት ውሳኔ አጥብቆ ነቅፏል። ስለዚህ ፕሬዝደንት ኦባማ እጅግ አንገብጋቢ የሆነውን የጸረ ሽብርተኛ ትግል አጋርነትና የሰብአዊ መብት ከበሬታውን ሚዛናዊ በሆነ መንገድ ለማንሳት የሚችሉበት ሁኔታ ይኖራል ብለን ተስፋ እናደርጋለን ስትል ትቀጥላለች። ኬንያ ናይሮቢ ውስጥ የሚከፈተውና ፕሬዚደንት ባራክ ኦባማ የሚካፈሉበት ዓለም አቀፍ የንግድ ስራ ፈጠራ መሪዎች ጉባኤ በአፍሪካ ሲካሄድ የመጀመሪያ ጊዜ ነው። ስለዚህ ጉባኤና ፕሬዚደንቱ መገኘታቸው ያለውን ትርጉም ያውሱን በማለት ትቀጥላለች። this is very important both to the u.s but also to u.s global relations particularly with emerging economies the global entrepreneurship summit was actually born at <coughs> of of the united states which 19... la president obama በ2009 ዓ ም ካይሮ ላይ ባደረጉት ንግግር ነው እያደጉ ያሉ ሀገሮች ያላቸው እምቅ አቅም ወጥቶ ሕዝቦቻቸውን መጥቀም እንዲችሉ የምጣኔ ሀብት እድገትን አስፈላጊነት በዚያ ንግግራቸው አስገንዝበዋል። ከሰሃራ በታች ባለው የአፍሪካ ክፍል ሲካሄድ የመጀመሪያው ነው። በሁለተኛ ደረጃም ኬንያን ስንመለከት በተለይም የመረጃ ቴክኖሎጂ ዘርፍ እድገት መናኸሪያ ከመሆኗን በስተቀር በምስራቅ አፍሪካ ከማናቸውም ትልቅ ኢኮኖሚ ባለቤትም ነችና እዚያ መካሄዱ ትልቅ ግምት ይኖረዋል። ዋሽንግተን ዲሲ የሚገኘው የዊልሰን ተቋም የአፍሪካ ፕሮግራም ዲሬክተር ሞንዴ ሙያ ዋንጓ በሰጡት ቃለ መጠይቅ ዙሪያ የተጠናቀረው ዘገባ አላበቃም። ፕሬዚዳንት ኦባማ በአፍሪካ ከሚታወሱባቸው ክንዋኔዎች አንዱ የአፍሪካ ወጣቶች መሪነት መርሃግብር ያሊ ማለት ነው። በዋነኝነት የሚጠቀስ መሆኑን አስታውሰዋል። በፊታችን እሁድ የመስታወት ዝግጅት ይቀርባል፣ እንድትከታተሉ እንጋብዛለን። ተከታዩ ዘገባም በፕሬዚዳንት ባራክ ኦባማ የአፍሪካ ጉብኝት ላይ ያተኩራል። ለሁለት ቀናት ይፋ ጉብኝት የፊታችን እሁድ ምሽት አዲስ አበባ የሚገቡትን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ኢትዮጵያ ውስጥ ለሰብአዊ መብቶች ጉዳይ ትኩረት እንዲሰጡ የሚጠይቁ በመቶዎች የሚቆጠሩ የተባሉ የትዊተር መልእክቶች የአንድ የቴሌቪዥን ስርጭት ቀጥታ ፕሮግራምን ማጨናነቃቸው ተዘግቧል። የዩናይትድ ስቴትስ አቋም የተቃዋሚ አባላትና የሲቪል ማኅበረሰቡ እሴቶችን እንዲሁም የሕዝቡን ሐሳብ የመግለጽ ነጻነት መብቶች ማክበር መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይም ገልጸዋል። ሰለሞን አባተ ሁሉን አቀናጅቶ ተከታዩን ዘገባ አሰናድቷል። ፕሬዚደንት ባራክ ኦባማ ኮሜዲ ሴንትራል በሚባለው የቴሌቪዥን መዝናኛ አውታር ላይ በሚተላለፈው ዘ ዴይሊ ሾው ፕሮግራም ላይ ቀርበው ነበር። የፕሮግራሙ አቅራቢ ጆን ስቲዋርት ላለፉት 16 ዓመታት በሰሉ አስቂኝ አቃቂሮቹ የፖለቲካውን ዓለም፣ ፕሬዚደንቶቹን ጨምሮ ፖለቲከኞቹንና ፖሊሲዎቻቸውን ሲጠርብ እንደሚባል በሽሙጥ፣ በአሽሙር በስላቅ ሲተች ኖሯል። አሁን ስቲዋርት ሊሰናበት መሆኑ እየተሰማ ባለበት ጊዜ ፕሬዚደንት ባራክ ኦባማ ፕሬዚደንት ባራክ ኦባማን ለሰባተኛ ጊዜ ጋበዘ። በኦባማና በስቲዋርት መካከል የነበረው ንግግር እጅግ ጣዕመኛ ደግሞም ቁም ነገረኛ አልፎ አልፎም ቧልተኛ ብጤ ነበር። ስቲዋርትን እየወደዱት ሊሄድባቸው የመሆኑን ነገር ፕሬዚደንቱ አላመኑም። በብርቱ ስልጣናቸውም ሊያስቀሩት አልቻሉም። ለማንኛውም ለዚያ ጠራቢያቸው ፍቅርና ክብራቸውን ገልጸው ተለያይተዋል። አንተ ለዚህች አገር ታላቅ ስጦታ ነህ። አሁን ወደ ዋናው ነጥባችን ልግባ። ፕሬዚደንቱና ስቲዋርት እንዲህ የተሟሟቀውን ጭውውት ያደርጉ በነበረበት ወቅት የዴይሊ ሾው የትዊተር አድራሻ በታላቅ ማዕበል እየተመታ ነበር። ቮካቲቭ የሚባል የኢንተርኔት የብዝሃ ሚዲያ ውጤት እንደዘገበው ከሐምሌ 14 እስከ ነገ ዓርብ ሐምሌ 17 2007 ዓ ም በሚዘልቅ አምስተኛ የማኅበራዊ ሚዲያ ዘመቻ በመቶዎች የሚቆጠሩ የትዊተር መልእክቶች ፕሬዚደንት ባራክ ኦባማ ለግማሽ ሰዓት እየተናገሩበትና እየተጨዋወቱበት የነበረውን በአሜሪካውያን እጅግ የሚወደደውን ዘ ዴይሊ ሾው የትዊተር መልእክት አጨናንቀውት ነበር። መነጋገሪያው የኢትዮጵያውያን መልእክት ለኦባማ ነው፣ ሐሽታግ ኢትዮፒያንስ ሜሴጅ ቱ ኦባማ። የዘመቻው ተሳታፊዎች የፊታችን እሁድ አዲስ አበባ የሚገቡትን የአሜሪካ ፕሬዝደንት ትኩረት ለማግኘት በብርቱ ተረባርበዋል። በአጫጭር መልእክቶችና በፎቶግራፎች የታጀቡ መልእክቶች ናቸው ትዊት ሲደረጉ የነበረው። እባኮ ጠቅላይ ሚኒስትሩ ጋዜጠኞችን፣ አንዳርጋቸውን፣ ኢትዮጵያውያኑን ሙስሊሞች እንዲፈቱ ይንገሯቸው። ፍትህ ዋጋ አለው ይንገሯቸው የኢትዮጵያ መንግሥት ጋዜጠኞችንና ተቺዎቹን ለማሳደድ ጸረ ሽብር አዋጆችን እየተጠቀመ ነው። ኡስታዝ አቡበከር የኢትዮጵያ የሰላማዊ ትግል አርአያ፣ አሁን ያለው ወህኒ ቤት ነው። ሰዎች እውነተኛ ብሶታቸውን ስላሰሙ እንዲህ ሊደረጉ ይገባቸዋል። በፎቶዎች የተደገፈ ትዊት ነው። የእምነት ነጻነት የሚደራደሩበት አይደለም። ሽብር ፈጠራን መጋፈጥ ያስፈልጋል። ነገር ግን መከናወን ያለበት ውጤታማ ለመሆን ከዓለም አቀፍ ሕግጋት ሳያፈነግጡ ነው። ለኢትዮጵያ የኢትዮጵያ ሙስሊሞች ከህዝቡ ቁጥር ከግማሽ በላይ ናቸው። ጸረ ሽብርተኝነት ሕዝቡን ለመጨፍለቅ መሳሪያ እየሆነ ነው። ሚስተር ፕሬዚደንት፣ ኢትዮጵያ ውስጥ ከዲሞክራሲያዊ አመለካከት ተሟጋቾች ጋርም ይነጋገራሉ ብለን ተስፋ እናደርጋለን። የኢትዮጵያ መንግሥት ጸረ ሽብር ሕጉን ያለአግባብ መጠቀሙን እንዲያቆም ይንገሩልን። ስለ አፍሪካውያን ፍትሕና ዲሞክራሲ የገቡትን ቃል ያስታውሱ። ብዙ፣ እጅግ በጣም ብዙ ናቸው ትዊቶቹ። ኮሜዲ ሴንትራል ወይም ዴይሊ ሾው ወይም ጆን ስቲዋርት ለፕሬዚደንቱ አቅርበውላቸው ይሆን? ይህንን ለማጣራት እየሠራሁ ነው። ማምሻውንም ወደ ዋይት ሃውስም ደውዬ ነበረ። ለማንኛውም የትዊተር መልእክቶቹን አምሃሪክ ቪኦኤ ኒውስ ዶት ኮም ገብታችሁ ሁሉንም ማየት ትችላላችሁ። በእኔ በኩል ምላሽ ወይም መድረስ አለመድረሱን እንዳረጋገጥኩ ይዘንላችሁ እንቀርባለን። በሌላ በኩል ደግሞ ፕሬዚደንት ባራክ ኦባማ ወደ ኢትዮጵያ እየተጓዙ ባሉበት በዚህ ወቅት የኢትዮጵያ መንግስት ተቃዋሚዎችን እያሰረ ነው፣ ስለዚህ የአሜሪካ መንግስት ሐሳብ ምንድን ነው ተብለው የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጃን ኪርቢ ዛሬ በጋዜጠኞች ተጠይቀው ነበር። ለጊዜው ስለ ጉዳዩ መረጃ እንደሌላቸው ኪርቢ ተናግረው የሀገራቸውን መንግስት አቋም ግን አስረድተዋል። በመገናኛ ብዙሃን ላይ የሚዘገበውን ከመስማት በስተቀር ይህንን አስመልክቶ ግንኙነት ተፈጥሮ ይሁን አይሁን አላውቅም። ይሁን እንጂ በየትም ስፍራ የተቃውሞ አባላት መከበር እንዳለባቸው የሚያምነው የእኛ አቋም ለረጅም ጊዜ የኖረና የማይናወጥ ነው። ህዝባዊነትን እንደግፋለን። ለተቃውሞ አባላቱ፣ ለሲቪል ማህበረሰቡ አስተዋጽኦ ክብር አለን። ዜጎች የሚያስቡትን የመግለጥ ነጻነት ሊከበርላቸው አሳታፊ በሆነ የፖለቲካ ሂደትም ፍላጎታቸው እንዲካተቱላቸው እንደሚገባ እናምናለን። እነዚህ መብቶች ሲረገጡ በቅርበት እንመለከታቸዋለን። በጉዳዩ ላይ ግን የቅርብ መረጃ የለኝም። ፕሬዚደንት ባራክ ኦባማ ኢትዮጵያን ሲጎበኙ የመጀመሪያው በሥራ ላይ ያሉ የዩናይትድ ስቴትስ ፕሬዚደንት ሊሆኑ ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። ወላጆች እምነት ጥለው ልጆቻቸውን እንዲያሳድጉ ኃላፊነት የሚሰጧቸው ሞግዚቶች ስልጠና ያስፈልጋቸዋል ይላል። ሰሞኑም በዚህ ዘርፍ የሰለጠኑትን ያስመረቀው እሽሩሩ የሞግዚቶች ማሰልጠኛ ተቋም ለሞግዚትነት የቀጠሯት ወጣት ያሳሰበቻቸው ባልና ሚስት እርሷን ለማስተካከል የጀመሩት ጥረት እንሆ ወደ ማሰልጠኛ ተቋምነት አድጓል፣ ይለናል እስክንድር ፍሬው ከአዲስ አበባ በላከው ዘገባ። ከቤት ወደ አደባባይ፣ ከአንዲት ወጣት ወደ በርካቶች ለመሄድ ያሰቡ ወላጆች ከግል ተሞክሮ ተነስተው አቋቋሙት እሹሩሩ የሞግዚቶች ማሰልጠኛ እናም በአንድ ቤተሰብ የተጠነሰሰ ሐሳብ ወደ ማሰልጠኛ ማዕከልነት አደገ። ወይዘሮ ምህረት አበራና አቶ ሰለሞን ሙልጌታ የተባሉት ባልና ሚስት እሹሩሩ የሚባለውን የሞግዚቶች ማሰልጠኛ ተቋም ያቋቋሙት እንዲህ በቤታቸው ካዩት በመነሳት ነው። ከሁለት ዓመታት በፊት የማሰልጠኛው ማኔጂንግ ዳይሬክተር አቶ ሰለሞን ሙልጌታ ለቪኦኤ ያብራሩት ይሄንኑ ነው። ሲጀመር ከባለቤቴ ከወይዘሮ ምህረት አበራ ጋር በጋራ በሆን ነው ይህን ነገር ያሰብነው። ቤታችን ውስጥ ስንገባ፣ አንድ ቀን ልጃችን ተጨማሪ ቋንቋ ሲናገር ሰማ ነው። ተጨማሪ ማለት አብሯ የነበረችው የምታሳድገው ሞግዚት፣ እሷ የምትናገረውን ቋንቋ ሲናገር ሰማ ነው። ከዛ ስናይ ደነገጥኩኝ እኔ። ቋንቋ መቻሉ እንደ አንድ ነገር ሆኖ እንዳለ፣ ሁለተኛ ነገር ግን አሳሳቢው የነበረው ነገር ከእኔና ከእናቱ የተለየ ባህሪም ወደ ልጁ እየተሻገረ እንደሆነ ተረዳን። ስንመለከተው አብዛኛውን ጊዜውን ከእሷ ጋር ስለሚያሳ ልጅቷን ልጅቷ፣ ምንም የምታውቀው ነገር ስለሌለ፣ እሷ አኩራፊ ናት፣ እሷ ፈሪ ናት። ልጁን ተው ለማለት የምትጠቀምበት ነገር ጅቡ መጣል፣ ማስፈራራት፣ ስነ ልቦናው እየተጎዳ መጥቶ ሙሉ ለሙሉ እሷን እየመሰላት መጥቷል። ስለዚህ እሷን አይተ እሱን ታያለ፣ እሱን አይተ ደግሞ እሷን። ስለዚህ ወላጆቹን ሳይሆን ልጁ የሆነ ያለው አሳዳጊውን ነው። ስለዚህ ይችን ልጅ እንደገና ስንመለከታት ያላትን እየሰጥቻለች። ስለዚህ ያላትን መስጠት እንድትችል ጥሩ እውቀት መስጠት አለብን ብለን መጀመሪያ በሞጊስታችን ጀመር እሷን በማስተማር ጀመርንና፣ አሁን ሞግዚታችን አምስት ዓመቷ ነው። ከኛ ቤት ማለት ነው ልጆቻችንን እያሳደገች። ከዚያ ኋላም ሌላ ተጨማ ልጅ ወለድን። ከዚያ ይሄ ችግር አለ ወይ ብለን ከቤታችን አወጣ ነውና በአካባቢያችን በከተማ ደረጃ ላይ ጥናት አደረግን። ስናደርግ በመዋዕለ ህጻናት፣ በትምህርት ቤቶች፣ በህጻናት ማሳደጊያ በመሳሰሉት ልጆች በሚገኙባቸው ቦታዎች ጠቅላላ ላይ ከሃያ ሰባት ያላነሱ ጥያቄዎችን አዘጋጅቼ መዞር ጀመርኩኝ። ጠይቅ አዘጋጅቼ ሞግዚትነት ለምን ትሰራ ያለች ደስተኛ ነሽ ወይ ልጆች ሲያጠፉ ጠፉ ምን ታደርጊያለሽ? ልጆች እንዴት ታባቢያለሽ? በደሞዙ ደስተኛ ነሽ ወይ ስልጠና ቢዘጋጅላችሁ መሰልጠን ትፈልጋላችሁ ወይ የሚለውን ነገር ስጠይቅ፣ 97 በመቶ የሚያሳየው ያልሰለጠነ የሰው ኃይል በትምህርት ቤቶች በሞግዝ ማሰልጠኛ ውስጥ ይሄ ደግሞ በቀጣይነት በእኛ ቤት የተፈጠረው ችግር አስፈተስተያው በአገር ደረጃ ከፍተኛ ኪሳራ ሊያመጣ የሚችል ነገር እንደሆነ አስብንና ና ይህን የስልጠና ማዕከል ለማቋቋም ከባለቤቴ ጋር ተመካከር ሽሩሩን አቋቋም ነው። አሰገደች ገዙ ሰላማዊ እናም ህጻናትን የማሳደግ ኃላፊነት መውሰድ በሞግዚትነት መቀጠር ያለባቸው በዘርፉ የሰለጠኑ እንዲህ ተጨብጭቦላቸው የተመረቁ እንዲሆኑ ተቋሙ ሥራ ቀጥሏል። እስካሁንም በአብዛኛው ሶስት ወራት የሚፈጀውን ሥልጠና የወሰዱት ተመራቂዎች ቁጥር 260 መድረሱን መሥራቾቹ ገልጸዋል። ሰሞኑን ከተመረቁት አንዷ አሰገደች ገዙ ወደ ማሰልጠኛው የገባችው ለአራት ዓመታት ከቆየችበት ሊባኖስ እንደተመለሰች ነው። ስልጠናው ጠቃሚ እንደነበር ትናገራለች። ስራውንም ስለምወድ ዛም ልጅ ስለነበረች አሳድገ ያለው ልጅ ልጅ ስለምወድ ስራውንም ስለምወድ መማር ፈለኩኝ። ትምህርቱ ምን ያህል ጠቀመኝ ትያለሽ አንቺ? ጠቅሞኛል። ስለ ልጅ አያያዝ ከዚህ በፊትም ብዙም አላቅም ግን ያው በተለምዶ ልጅ ያድጋል። ያው ግን እዚህ ስገባ የሚያስፈልጉ ነገሮች ለልጆች ጥንቃቄ፣ ወይ ቢወድቁ ወይም ቢሉ ደግሞ ቶሎ ብሎ እርዳታ ለመስጠት መስጠት ያለውን ነገር አስተምሮኛል። በተረፈ ደግሞ ንጽህና አጠባበቅ፣ ሁሉንም በይበልጥ እንዳቅ ረድቶኛል። እና ስራውንም አሁን አስቀጥሎኝ እየሰራኝ ነው። ስንት ወር ሆነች ከጨረስሽ? ከጨረስኩ ከሆነ አንድ ወር ነው። እና ስዊስ ተፈትኛ አለፍኩኝ። ብቃት ማረጋገጫ ፈተና ተፈትንሽ? ፈትኛ አለፍኩኝ። ከዛ ድርጅቱ ጋር ሰው መጣ፣ ጠየቀ፣ ተቀጠርኩኝ። ድርጅቱ ውስጥ ነው መሰሪው። ግላሳ ቤት ነው አይ፣ ከፍተው ነው ማወያ ማለት ነው ከፍተው ድርጅት ነገር ነው። ከተቋሙ የመጀመሪያ አሰልጣኞች አንዷ መሆኗን የምትናገረው ሀና ጎበዜ ደግሞ በዚህ ሙያ በስራ ላይ ትገኛለች። ሴምስ ግቢ ውስጥ ነው የምሰራው። ሽሩሩ አምና ካስመረቋቸው ተማሪዎች መካከል አንዷ ነኝ። የመጀመሪያ ተመራቂዎች ማለት ነው። አስታውሳለሁ፣ ግንቦት 28 ነበር ምርቃቱ። ሰዎቹ በ27 አናገሩኝ፣ ና እኔ ያው በ29 ስራ ጀመርኩኝ ማለት ነው። እያሳደኳት ነው የሁለት ወር ልጅ ሆና ነው ልጅቷ የተረከብኳቸው አሁን አንድ አመት ከሶስት ወሯ ነው። ቺ ሆናለች። በጣም ነው መወዳት። የቤት ስሟ ቤላ ይባላል። ሙሉ ጊዜ ከእሷ ጋር ነው የማሳልፈው። በወር አንዴ ነው ቤተሰቦቼን የማየው፣ ግን በጣም ደስተኛ ነኝ። ምክንያቱም ከልጆች ጋር እንደማሳለፍ የሚያስደስት ነገር የለም። ይሄን ለሽንገላ አይደለም ብለው የእውነት ማለት ነው። በተፈጥሮም በእርግጥ ልጅ ወዳለ ቤተሰቦችን ጠይቅ። ልጅ መሆኜ ማለት ነው። እና እኔ ከሳውዲ ተመላሽ ነኝ። አምና መቶ ስልሳ ከገባበት ጊዜ ያኔ ነው የገባሁት። ሳውዲ ሁለት አመት ከምናምን ቆይቻለሁኝ። የሌላው አሰልጣኝ የመሰሉ ሰጠኝ። እቅድ ደግሞ ከፈትኩት ያለችውን የህጻናት መዋያ ማጠናከር ነው። በግሌ ራሴ ስራ ዴኬር ከፍቼ ነው ያለሁት አሁን እና ይህ ሙያ የፈለግኩት በራሴ ለመንቀሳቀስ ዴኬሪያው፣ ይህንን አውቀ ብትከፍተው መልካም ዛ ነው። የህጻናት ሙያ ከፍተሽ የግልሽን። ስንት ህጻናት አሉ አንቺ ጋር አሁን? ትምህርት ላይ ስለሆን ለጊዜው ጊዜው ልጆች አልተቀበልኩ። ትምህርቱን ሳጠናቀቅ ግን የራሴ አንድ ህጻን ልጅ የከፈትኩበት ሌሎች ልጆች አልያዝኩም ለጊዜው አሁን ከዚህ በኋላ ያው አጠናክሬ እሰራለሁ እያልኩ ትምህርቱን ሲጨርስ በ2006 ዓመተ ምህረት የአስረኛ ክፍል መልቀቂያ ፈተና ወስዳ ወደ መሰናዶ የሚያስገባ ውጤት እንዳልመጣላት የምትናገረ ውሃ እና አየለም ይህ ስልጠና የስራ እድል እንዳስገኝላት ትገልጻለች ፕራክቲስ ረንት የወጣውበት ቦታ ነው የስራ የተግባር ላይ ለመምህር ለማድረግ የወጣሽበት የወጣውበት ማለት እና እኛ ጋር ቀጢ ምናምን ነገር አሉ እሺ አልኳቸው ምንድን ነው ድርጅቱ ድርጅቱ እንደ ኬር ነገር ነው የህፃናት መዋያ ማለት እሹሩሩ የሞግዚቶች ማሰልጠኛ ቀጣሪዎችን እየመዘገበ ለተመራቂዎቹ የስራ እድል እንደ የሚያመቻች ኃላፊዎቹም አስረድተዋል። ሰሞኑን የተመረቁት ለምሳሌ ሰባ አምስት ሰልጣኞች ሲሆኑ የተመዘገቡት ቀጣሪዎች ግን ወደ 800 መሆናቸውን ተቋሙ ያሰራጨው መረጃ አመልክቷል። ተቋሙ ሞግዚቶችን ብቻ በማሰልጠን ብቸኛው ሳይሆን እንደማይቀርም ኃላፊዎቹ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ካም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።